Voice of America. የኢትዮጵያን ፖለቲካና ምጣኔ ሀብት ሁኔታ የመቀየር ሀሳብ ይዞ በ1983 ዓ ም ወደ ስልጣን የወጣው አማሲው ኢህአዴግ መንግሥት ከሆነ በኋላ ባለፉት 20 ዓመታት ያሳየው ክፉ ወይም የጭቆና አካሄድ አካባቢያዊና የጎሳዎችን መከፋት አስከትሏል ሲል ካርኔጊ ኢንዶመንት ፎር ኢንተርናሽናል ፒስ የተባለው ዓለም አቀፍ ሰላም ቀኝት ተቃውሞ ገልጠዋል። በኢትዮጵያና በአውሮፓ ህብረት መካከል ያለው ግንኙነት በተለያዩ ገጾች ጠንካራ መሆኑን የገለጸው አንድ የኢትዮጵያ መንግስት ቃል አቀባይ ግን የአሁኑን የአውሮፓ ፓርላማ ጥሪ የተለመደ ውንጀላና ከመደርደሪያ የማያልፍ ነው ብለውታል። ሰለሞን አባተ ዝርዝሩን ይዟል። በ2001 ዓ ም የወጡት ሁለት አዋጆች የበጎ አድራጎት ድርጅቶችና ማኅበራት አዋጅና ጸረ ሽብር አዋጅ እንዲሁም ጎስቋላ የነበረውን የኢትዮጵያ የሰብአዊ መብቶች ይዞታ ይበልጥ አበላሽቶታል ብሏል። ካርኔጊ ኢንዳውመንት ፎር ኢንተርናሽናል ፒስ ወይም ካርኔጊ የዓለም አቀፍ ሰላም ተቋም መንግስቱ ይላል በሳሲካ ብሬሸን ማሸር የተጻፈውና አፈናና ማሳደድን አስመልክቶ በሩሲያ በግብፅና በኢትዮጵያ እየተከናወነ ነው የሚለውን በሲቪል ህብረተሰብ ላይ የሚካሄድ ጥቃት የሚዳስሰው ሪፖርት መንግስቱ ማሳደዱን ወይም ማዋከቡን ወደ ልማትና ሰብአዊ ቡድኖች አዛምቷል ዘዴዎቹም የበጎ አድራጎት ድርጅቶቹና ማኅበራቱ የገንዘብ ድጋፍ የሚያገኙባቸውን ሁኔታዎች መገደብና ቀጥተኛ የሆነ መንግስታዊ ማዋከብ እንደሆኑ የካርኔጌው ሪፖርት አመልክቷል ኢህአደግ ወደ እንዲህ አይነቱ የፖለቲካና ሲቪክ መድረኩን የማጥበብ ወይም የመዝጋት መንገድ የገባው ስልጣኑን ጨምድዶ የያዘበት እጁ እየዛለ በመምጣቱ ነበር ብሏል ሪፖርቱ ኢትዮጵያ ውስጥ የሲቪክ መድረኩን መዝጋት ከሚከናወንባቸው አካሄዶች መካከል የካርኔጊ ሪፖርት እንደዘረዘረው ከፖለቲካ ጋር ሰፊ ግንኙነት ባላቸው ጉዳዮች ላይ የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶች የውጭ እገዛ እንዳያገኙ የሚያደርግ ጥብቅ ክልከላ፣ በጸረ ሽብርና ጸረ አክራሪነት ስም በዜጎች እንቅስቃሴዎች ላይ ሁከት የበዛበት አፈና ማካሄድ፣ በልማትና ሰብአዊ አድራጎቶች ላይ የሚሳተፉ ወገኖችን ጨምሮ ሁሉም ነጻና የሲቪል ማህበረሰብ ቡድኖች በመንግስቱ ብሔራዊ የልማት ፖሊሲ መሰረት እንዲንቀሳቀሱ ለማድረግ መጣር እንደሚገኝባቸው ዘርዝሯል። የማህበረሰቡን ነጻነት ለማስከበር ጥረቶች እየተከናወኑ ቢሆንም ኢህአደግ አሁንም በነጻ ሚዲያና በሲቪል ማህበረሰቡ ላይ ጠርጣራ መሆኑን መቀጠሉን የጠቆመው ይኸው ሪፖርት ከ1980ዎቹ ሁለተኛ አጋማሽና መጨረሻ ዓመታት አካባቢ አንስቶ ኢህአደግ የሚተቹትን ሁሉ ለፓርቲው ታማኝ በሆኑ ሰዎች እየተካ ነጻ የሠራተኛ ማኅበራት ሁሉ በራሱ ቁጥጥር ስር እንዲወድቁ ማድረጉን ሪፖርቱ ያትታል። የፖለቲካው ምህዳር እየጠበበ ሄዷል ሲል ካርኔጊ ከሚዘረዝራቸው መገለጫዎች መካከል ከ1997 ዓ.ም አንስቶ የተካሄዱ ምርጫዎች ሂደቶችና ውጤቶቻቸውን አስፍሯል። ከ2002 ዓ ም ወዲህ ባሉት ዓመታት ውስጥ ቢያንስ ስድሳ ጋዜጠኞች ሀገራቸውን እየጣሉ መሰደዳቸውን የሚጠቁመው ይህ ሪፖርት ሀገሪቱ ውስጥ እየተካሄዱ ናቸው የሚላቸው የማሳደድ አድራጎቶች በሀገር ውስጥ በቀሩ ጋዜጠኞችና ኢንተርኔት አምደኞች ላይ መቀጠሉን ሪፖርቱ ገልጿል። በገጠርም የተስፋፉት የማስፈራራትና የእስራት እርምጃዎች ይላል፣ የካርኔጊ ሪፖርት፣ በሀገሪቱ ውስጥ እጅግ የበረታ የፍርሃት ስሜት እንዲንሰራፍ አድርጓል። ሙሉ የካርኔጊ ሪፖርት በካርኔጊ ኢንዳውመንት ፎር ኢንተርናሽናል ፒስ ዌብሳይት ላይ ወጥቷል። ስለዚህ ሪፖርት የኢትዮጵያ መንግስት የሚለው እንዳለ ለመጠየቅ ወደ አዲስ አበባ ደውዬ የውጭ ጉዳይ ሚኒስቴሩን ቃል አቀባይ አቶ መለስ አለሙን ማምሻውን አነጋግሬያለሁ። ሪፖርቱ እንግዲህ ዛሬ እንደወጣ እኔም ሰምቻለሁ፣ ግን ባላየሁትና ባላነበብኩት ሪፖርት ላይ አስተያየት መስጠት ከሙያም ከስነ ምግባርም አንጻር ትክክላለም። ወደፊት አይተን ከአንተ ጋር መናገር እንችላለን። አመሰግናለሁም። ይህ ሪፖርት ዛሬ በዚህ ዘገባ ውስጥ ያላካተትናቸው እጅግ ስፋት ያላቸውን አበይት የሚባሉ ጉዳዮችን አካቷል። እኛም ቀሪ ክፍሎችን የተንታኞችን ሀሳቦችና የኢትዮጵያን መንግስትም ምላሽ ይዘን ወደፊት በጉዳዩ ላይ በስፋት እንመለሳለን። ይህ በእንዲህ እንዳለ ግን የአውሮፓ ፓርላማ ትናንት ባካሄደው ስብሰባው የኢትዮጵያ መንግስት ጥቅምት 29 2009 ዓ ም ከፓርላማው አባላትና ባለሥልጣናት ጋር ተነጋግረው ሲመለሱ ይዞ ያሰራቸውን ዶክተር መረራ ጉዲናን በዋስ እንዲለቅና የተመሰረቱባቸውም ክሶች ሁሉ ውድቅ እንዲደረጉ ጠይቋል። በዚሁ ስብሰባ ላይ ክርክር ተነስቶ በነበረበት ወቅት ከተናገሩት መካከል ፈረንሳዊቷ የተባበረችው አውሮፓ ግራነጠቅና የኖርዲክ አረንጓዴ ግራነጠቅ ፓርቲዎች እንዲሁም የአውሮፓ ፓርላማ አባል የሆኑት ማሪ ክሪስቲን ቨርዣ ዶክተር መረራ የታሰሩት በመካከላቸው ተገኝተው ስለ ኢትዮጵያ የሰብአዊ መብቶች አያያዝ እማኝነት ሰጥተው እንደተመለሱ መሆኑን አስታውሰዋል። ሁኔታውን በዝምታ መመልከት አይገባንም፣ እርምጃው በአውሮፓ ህብረትና በኢትዮጵያ መካከልም የፍልሰትም ተጽዕኖ አለው ብለዋል። የኢትዮጵያ የሰብአዊ መብቶች ሁኔታ ከአስቸኳይ ጊዜ አዋጁ ወዲህ ይበልጥ እየተበላሸ መጥቷል ሲሉም ከሰዋል። እንደራሴዋ ቨርዣን ከእርሳቸው በመቀጠል የተናገሩት የለዘብተኞችና የዲሞክራቶች ጥምረት ለአውሮፓ አባል የሆኑት ሆላንዳዊቱ እንደራሴ ማሬትዬ ሻከ የጸረ ሽብር ህጉን አፈጻጸም በብርቱ ከሰዋል። የጸረ ሽብር ህጉ ተቃዋሚዎችን ለመጉዳት ጥቅም ላይ እየዋለ ነው። ተቃዋሚዎች አፋቸው እንዲዘጋ ተደርጓል። የእርሻ መሬቶች ከገበሬዎች ተነጥቀው ለሌሎች ተሰጥተዋል። የራሱ የኢትዮጵያ የሰብዓዊ መብት ኮሚሽን ባለፈው ወር ባወጣው ዘገባ እንዳለው በመቶዎች የሚቆጠሩ ሰዎች ተገልለዋል። የሆነ ሆኖ ዓለም አቀፍ የሰብዓዊ መብት ተሟጋች ድርጅቶችና መንግስታዊ ያልሆኑ ድርጅቶች በተቃውሞው ወቅት የሞቱ ሰዎች ቁጥር ከዚያ ከፍተኛ እንደሆነ ይናገራሉ። ዛሬ የኢትዮጵያ መንግስት የመናገር ነጻነትን የተቺዎችን መገናኛ ብዙሃን የመጠቀም መብት ሁሉ እንዲያከብር እንጠይቃለን። የኢትዮጵያ መንግስት እስካሁን ያላነሳቸውን ያስቸኳይ ጊዜ አዋጅ ማስከበሪያ ሕጎች እንዲያነሳ በተለይም የምግብ እርዳታ ለሚያስፈልጋቸው ሁሉ በያሉበት የተራዶ ድርጅቶች ሰብአዊ እርዳታ እንዲያደርሱ መንገዱን ክፍት እንዲያደርግ እንጠይቃለን። የአውሮፓ ኮሚሽን የአካባቢ ፖሊሲ ጉዳዮች ኮሚሽነሯ ኮሪና ክሬቱም በአውሮፓ ህብረትና በኢትዮጵያ መካከል ስላሉት ግንኙነቶች ተናግረዋል። ኢትዮጵያ ጠቃሚ ባልደረባችን ናትና አገሪቱ ውስጥ ስላለው ሁኔታ የአውሮፓ ህብረት ቅርብ ክትትል እንዲያደርግ ግድ ይላል። ስለዚህ የአውሮፓ ህብረትና የኢትዮጵያ ስትራቴጂካዊ ግንኙነቶች የሚያሳስቡን ጉዳዮች ላይ የምንወያይበትና መፍትሄም የምንሻበት ነው። ባለፈው መጋቢት ወር ከፍተኛ የአውሮፓ ህብረት ተወካይ ማጋሪኒ በአዲስ አበባ ያደረጉት ጉብኝት በሀገሪቱ የተከሰቱ የፖለቲካ ጉዳዮችን ከጠቅላይ ሚኒስትሩ ጋር ለመነጋገር ጥሩ አጋጣሚ ነበር። በአስቸኳይ ጊዜ አዋጅ ወቅት የሰብአዊ መብቶችንና መሰረታዊ ነጻነቶችን ማክበር ከተቃዋሚ መሪዎች ጋር ተአማኒ ውይይት ማድረግ አስፈላጊ መሆኑን ለመግለጽ ነበር። የአውሮፓ ፓርላማን የትናንት ጥሪዎች አስመልክቶ የውጭ ጉዳይ ሚኒስቴሩን ቃል አቀባይ አቶ መለስ አለምን ሐሳብ ጠይቄ ነበረ። አቶ መለስ የፓርላማውን አያያዝ አካሄድ፣ ጥሪና ውሳኔ አጣጥለውታል። አመሰግናለሁ አቶ ሰለሞን። የዚህን ክርክር ሂደት እናውቀዋለን። ፍረስልስ የሚገኘው የፌዴሪ ኤምበሲም ጉዳዩን በቅርብ ሲከታተል ነበር። ከዛ በተረፈ ግን ቀደም ሲል ያነሳኸው ጉዳይ በህግ እየታየ ከመሆኑ አንጻር አስተያየት ለመስጠት አልፈልግም። ከዶክተር መረራ ጋር የተያዘውን ማለት ነው። የአውሮፓ ህብረት ፓርላማ ያቀረበው ውንጀላ አዲስ አለም ከዚህ በፊት የሚቀርቡ ውንጀላዎች ናቸው፣ ብዙም ትርጉም ያላቸው አይደሉም። የአውሮፓ ህብረት ካሉት ተቋሞች አንዱ የአውሮፓ ህብረት ነው፣ ግን ሌሎች የድርጅቱ ክንፎች አሉ። የአውሮፓ የልማት ኮሚሽን አለ እና ኮሚሽነሮች፣ የውጭ ግንኙነት ምክር ቤት አለ ወዘተ። ከነዚህ ተቋሞች ጋር የኢትዮጵያ መንግስት ያለው ግንኙነት በጣም የሰመረና ጠንካራ ነው። ከወራት በፊት በስትራቴጂክ አጋርነት ለመተባበር ተስማምተዋል። ስድስት ዘርፎችንም በመለየት ለምሳሌ ጸረ ሽብር ጥረት፣ አካባቢነትን በመከላከል በመልካም አስተዳደር ሰብአዊ መብት ጉዳዮች ላይ በጣም መጠነ ሰፊ በሆነ መልኩ ለመነጋገር በጋራ ለመስራት ስምምነት ተፈራርመዋል። ከዚህም በተጨማሪ ከመልካም አስተዳደርና ሰብአዊ መብት አንጻር የተዘጋጀ መድረክ ሁሉ ነበር በዚህ ዓመት። ስለዚህ የአውሮፓ ፓርላማ ያሳለፈው ውሳኔ ኢትዮጵያ ከአውሮፓ ኅብረት ጋር ካላት ግንኙነት ጋር የሚመጥናል። በነገራችን ላይ ይሄ ምክር ቤት ወደ ሰባት መቶ ሀምሳ አንድ አካባቢ አባሎች ነው ያሉት ከአውሮፓ ህዝቦች ፓርቲ ወደ ሁለት መቶ ሀያ አካባቢ ወንበሮች አሉት። የሶሻል ዲሞክራቶች ወደ መቶ ዘጠና አካባቢ በዚህ ደረጃ ነው። ክክሉ ሰባት አካባቢ ፓርቲዎች በዚህ ከአምስት ከሰባት መቶ ሀምሳ አንድ የምክር ቤቱ መቀመጫ ውስጥ መቶ እንኳን አይደለም በዚህ ስብሰባ የተገኙ ከእነዚህም ውስጥ አስራ ስድስት ያህሉ ናቸው ሰጡ የሚባሉት። ስለዚህ ይሄ የአውሮፓ ፓርላማን የተለመደ ሩትን የሆነ ስብሰባ እና ከስብሰባውም የሚገኘው ውጤት ወይም ተላለፈ የሚባለው ውሳኔ የሕግ ተጽዕኖ የሌለው ሌጋሊ ዌይት የሌለው ከዚህም በተጨማሪ ደግሞ የአውሮፓ ፓርላማ የውጭ ጉዳይን በተመለከተ ሲምቦሊክ የሆነ ምልክታዊ ከመሆን በዘለለ ምንም ውሳኔዎችን በማሳለፉ የሚመጣ ነገር የለም። ኢትዮጵያና የአውሮፓ ህብረት ባላቸው መራህ የመንገድ መሰረት የጀመሩትን ስትራቴጂካዊ አጋርነት ትብብር አጠናክረው የሚቀጥሉ ነው የሚሆነው። ስለዚህ ይሄ ፋይል እንደ ሌሎቹ ቀደም ሲል የወጡ የውሳኔ ሀሳቦች ሁሉ መደርደሪያ ላይ የሚቀር ነው፣ የህግ ተፈጻሚነት የለውም፣ ብዙ ትርጉም የለውም ለማለት ነው እና የኢትዮጵያ መንግስትም ግምት ውስጥ አያስገባውም ማለት ነው። እንደሚሉኝ ከሆነ ይንን ጥሪም ትርጉም የለውም፣ የተጻፈበትን ቀለም ያህል ዋጋ የለውም። ለአሜሪካ ድምፅ ሰሎሞን አባተ ነኝ ዋሽንግተን።